ለደብቃት ጆሮ የሰማ የምወዳት ፍቅሬ ፊቴ ስትታማ እኔ ከመናገ ንገሯት ለራሷ ምንም ሚስጥር የለም ሁሌም በኔናሷ በኔናሷ በኔናሷ ሚስጥር የለም በኔናሷ በኔናሷ በእኔ ና እሷ ሚስጥር የለም በእኔና ሷ እኔ ተበደልኩ ብዬ አልመታሁም ወሰነታ

now i'll ደብቃት ጆሮዬ የሰማ የምወዳት ፍቅሬ ፊቴ ስትታማ እኔ ከመናገር ንገሯት ለራሷ ምንም ሚስጢር የለም። ሁሌም በኔናሷ በኔናሷ በኔናሷ مستر اللمباني من اسوار صباي و لمن في تلافيك ما دمنا

Benin as well, Benin Mr. De La Benin as well, Benin as